ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የሰኞ ምሽት መስከረም 2 2015 ዓ ም የጋቢና ቤ የመጀመሪያው የሬዲዮ በቴሌቪዥን መሰናዶ ጀመረ። ከአሁን ሰዓት ጀምሮ ከእኛ ጋር ከቆያችሁ ከምናጠናቀራቸው ጥንቅሮች መካከል ጥቂቶቹን እናስደምጣችሁ። በትላንትናው ዕለት በመላው ዓለም የሚኖሩ ኢትዮጵያውያን አዲሱን ዓመት ተቀብሏል። በዚህ በዩናይትድ ስቴትስ የሚገኙ ኢትዮጵያውያንና ና ትውልደ ኢትዮጵያውያን ደግሞ በበዓሉ ዋዜማ ዓመት በዓሉን በተመለከተ ተሰባስበው ነበረ። በምሽቱ የምናየው ይሆናል። ስፖርትና ሌሎች ጥንቅሮችም ይኖሩናል። አብራቸውን ካመሹ ዘንድ በአክብሮት የምንጋብዛችሁ የደንገረመው መሰናዶን የመራው ኤልያስ አስማረ በድምፅና ምስል ምህንድስና ነው ከመላው የአሜሪካ ድምፅ የዲጂታል ባለሙያዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆ No. i do not know. ቀዳሚ እንኳን ለ2015 ዓመተ ምህረት አደረሳችሁ እንላለን። የመጀመሪያው ዘገባችን ታዲያ በዚህ በዩናይትድ ስቴትስ ና በዋሽንግተን ና አካባቢዋ የሚኖሩ ትውልደ ኢትዮጵያውያን በዓሉን በማስመልከት ካዘጋጇቸው ትርኢቶች አንዱ የሆነውን እንቁጣጣሽ ፌስቲቫል የተሰኘውን ለእናንተ በማድረስ ነው። ፌስቲቫሉ በተካሄደበት አሌክዛንድሪያ ከተማ ሀብታሙ ስዩም ከፌስቲቫሉ አዘጋጆች ና ተሳታፊዎች ጋር ቆይታ አድርጎ ነበር። አበባ የውሽ የሚጨፍሩ ህፃናት፣ ውብ የአበባ ስዕሎችን ለወላጆች የሚሰጡ ታዳጊዎች፣ የኢትዮጵያን አዲስ ዓመት የሚያደምቁ ክንውኖች ሁሉ በዚህ እየተደረጉ ነው። ልዩ የሚያደርገው ግን ክንውኑ ከኢትዮጵያ በሺዎች ማይል ርቃ በምትገኘው የአሜሪካዋ ቨርጂኒያ ግዛት አሌክሳንድሪያ ከተማ መደረጉ ነው። እንቁጣጣሽ በተሰኘው ፌስቲቫል ላይ እንገኛለን። ይህም ፌስቲቫል ካሰናዱት ድርጅቶች መካከል አንዱ የሆነው ሰንሰለት መልትሚዲያ ባልደረባና ዝግጅቱን ሲያስተባብር የሚያገኝ ነው ዳንኤል ገብረማርያም፣ ማርያም ትርኢቱ የተሰናዳበትን ምክንያት ነግሮናል። እንደሚታወቀው እዚህ የምኖርበት አሌክዛንድሪያ ከተማ ውስጥ በርከት ያሉ ኢትዮጵያውያን ይኖራሉ። የራሳቸውን ባህል ለሌሎቹ ሰዎች እንዲያስተዋውቁ ልጆች፣ ቤተሰቦች ተሰባስበው አንድ ሆነው ይህንን ትልቅ በዓል ነው። ሌሎቹ የቻይናዎቹ፣ የህንዶቹ አዲስ ዓመት እንደምታውቀው በየቤቱ እየተለጠፈ በጣም እየተነገረላቸው ነው የሚሰራው። እኛ ግን ብዙ እንደ መሆናችን መጠን ጎልቶ አይሰማም ማለት ነው እና ይህንን ነገር ለመለወጥ ነው የተነሳ ነው ማለት ነው። ትልቅ በዓል ነው። አዲስ ዓመት ነው። አዲስ ጅማሬ ነው። ይህን ነገር ደግሞ እዚህ በምንኖርበት አሜሪካን ሀገር ውስጥ ከሌሎች ሰዎች ጋር አብረን ለማክበር ሕፃናትም ቤተሰቦችም ሆነው የቤተሰብ በዓል ለማድረግ በማሰብ ከሲቲ ኦፍ አሌክዛንድሪያ ጋር ፕሮጀክት አቅርበን ፕሮጀክቱን፣ ጸድቆልን ሲቲ ኦፍ ይህንን ነገር ከቨር አድርጎ አብሮን ተባብሮን ነው ይህንን ነገር ለመስራት ያሰብነው። እንቁጣጣሽ ፌስቲቫል የኢትዮጵያን አዲስ ዓመት ከማክበር የተሻገረ ዓላማ እንዳለውም ሰምተናል። የፌስቲቫሉ ሌላኛ አዘጋጅ ልዩ ድጋፍ የሚሹ ሕፃናትን የሚረዳው ራይ ቻይልድ ኤድ የተባለው ድርጅት ኃላፊ ጽጌ ጥበቡ ይህንን ልዩ ዝግጅት የተሻለ ግንዛቤ መፍጠሪያ መድረክ ለማድረግ እንደታለመ ታስረዳለች ነው የተመሰረበት። ጣቢያ ኢንክሉሲቭ ኤንቫይሮንመንት ለመፍጠር ነው። ምክንያቱም አብዛኞቻቸው እንደምትናቀው ስፔሻል ኒድ የሆኑ ልጆች ወይ ለብቻቸው ነው የሚሆኑት፣ ወይ ደግሞ ቤተሰቦቻቸው ቤታቸው ነው ይዘዋቸው የሚቀመጡት። ስለዚህ ከሌላው ማህበረሰብ ጋር እንደ ማንኛውም ሰው ወጥተው፣ ተጫውተው፣ ሰርተው እንደ ማንኛውም ሰው ውጤታማ ወይም ደስተኛ መሆን እንደሚችሉ ለማሳየት ኦልሞስት ፓስ ሰባት አመት ሰርተናል። ስለዚህ ይህን እንቁጣጣሽ ደግሞ ብዙ ጊዜ አሁን የምታየው ፌስቲቫሎች የተለያዩ ፌስቲቫሎች አሉ ፎከስ የሚያደርገው ስፔሻል ኒድ የሌለባቸው ወይም ደግሞ ኖርማል ለሆኑ ሰዎች ነው። ስለዚህ የኛ አላማችን ስንጀምርም የወደፊትም አላማችን ሁላችንም ዌልካም ሆነን በፓርቲዎች ላይ በአመት በዓሎች ላይ እነሱን ያካተተ ኢንክሉዚቭ የሆነ ኢንቫይሮንመንት ስንፈጥር ብዙ ነገር ነው የምንለውጠው። አንደኛ ልጆቹ ደስተኛ ሆነው፣ ሁለተኛ ቤተሰቦቻቸው ሪሊፍ ያገኛሉ። ስለዚህ እንደማንኛውም ሰው በዓል ሲከበር ቤተሰቦቻቸው ስፔሻል ኔድ ያላቸው ልጆች ይዘው በኮንፊደንስ ይወጣሉ። ስለዚህ ሌላው ሰው ደግሞ ስፔሻል ኒድ የሌለው ሰው ደግሞ ተዘጋጅቶ ይመጣል ማለት ነው። ሴንሲቲቭ ኤንቫይሮንመንት ሊኖር ይችላል፣ ድምጽ ላይኖር ይችላል። የተለያዩ ነገሮችን አኮምደት ለማድረግ አንደርስታንድ ለማድረግ ተዘጋጅቶ ይመጣልና እሱን መንፈስ ለመፍጠር ነው። ይህንን መሰሉን ማህበረሰብ ተኮር የባህል የጥበብና የማህበራዊ ትስስር መድረክ በገንዘብ የደገፈው የአሌክሳንድሪያ ከተማ አስተዳደር ነው። ከተማው በዘረጋው ቀጠና አቀፍ የፈጠራ ስራዎች ማነቃቂያ መርሃ ግብር ኔበርሁድ ግራንድ ፕሮግራም ከተለያዩ ሀገራት መጥተው በከተማ ውስጥ የሚኖሩ ህዝቦችን ለመደገፍ እየሰራ እንደሚገኝ የነገረችን ደግሞ የመርሃ ግብሩ ኃላፊ ማርታ አሊናት ኢትዮጵያን ኒውየር በጣም አስፈላጊ አመት በዓል እንደሆነ ለኢትዮጵያን ኮሚኒቲ ስለተገነዘበ ሲቲ ኦፍ አሌክዛንድሪያ ማለት ነው። ይሄ አይደለም የመጀመሪያው ጊዜ። ከዚህ በፊት ሌሎች ሁለት አመታዊ በዓሎች አክብረን ነበረ፣ ረድቻቸው ማለት ነው። እና ያንን ምን ያህል ሰው በጣም እንደወደደው እና ምን ያህል ለህብረተሰቡ የሚያስፈልግ ኢምፖርታንት ሆሊዴይ እንደሆነ ስለተገነዘበ ሌላ ትልቅ ኢኒሽቲቭ መፍጠር ይፈልጉ ነበረ። ከዛም ከኢትዮጵያ ኒው ይርም በኋላ አፍሪካን ፌስቲቫል ብለን በትልቁ ይሄ እንደዚህ አይነት ባህላዊ አመት በዓሎች ወይ ያስፈልጋሉ የሚለውን ለማየት የተለያዩ ፕሮግራሞች አድርገን ነበር ማለት ነው። ይሄኛው ኢኒሽቲቭ የተነደፈው እንደዚህ እስከዛሬ ብዙ አይነት ፕሮግራሞች ያልተፈጠረላቸው ማህበረሰቦች አሌክዛንድሪያ ውስጥ በጣም ብዙ አሉ። ብዙ ጊዜ ክሬቲቭ ፕሮግራም የምታየው ወደ አሌክዛንድሪያ ኦልታውን የሚባል አካባቢ ነው፣ ዋተር ፍሮንት ኤሪያ ነው። እና እዛ ጋር ብዙ አይነት አክቲቪቲ አለ ሁሌም ማለት ነው። እና ቅድም ትንሽ እንደገለጽኩለ አሁን እዚህ መኖር ከጀመርኩ ቆይቻለሁ ማለት ነው። ግን እንደዚህ አይነት ኢቨንቶች ማየት በጣም ፈልግ ነበረ። ስለዚህ አሁን ይሄኛው ኢኒሽቲቭ ምንድነው የተለየ ያደረገው ከሰላሳ ዓመት በኋላ ነው ኦልሞስት ናሽናል እንዳውመንት ፎር አርትስ ራሱ ፈንድ የሚያደርገው እንደዚህ አይነት የተለያዩ ማህበረሰቦችን አሜሪካዊ ያልሆኑ ማህበረሰቦችን ኢንጀነራል እኛ አፍሪካውያኖች ነን፣ ግን ኢትዮጵያኖች ደግሞ ሞር ዛን ፊፍቲ ፐርሰንት እየሆን ነው ማለት ነው አሌግዛንድሪያ ውስጥ የተለያዩ ነገሮች አሉ። ብቻ በዛ ውስጥ ኢትዮጵያ ኒውዬር ኢምፖርታንት ፓርታችን እንደሆነ ስላወቁ ወደ በዓል ተኮር ክንዋኔዎች እንመለስ። ባህላዊ ጭፈራ፣ የፋሽን ትርኢት፣ ህጻናት እንቁጣጣሽን ዘካሪ ስዕሎችን የሚያቀርቡበት አፍታ በዝግጅቱ ላይ ከተካተቱት መካከል ናቸው። በአበባዬዎች ጭፈራ ላይ ያገኘናቸውን ህጻናትና ህጻናቱ ባህላቸውን እንዲያውቁ አሰባስባ የምታስተምራቸው ሜላት ንጉሴ ሀሳባቸውን አጋርተውናል። ስሜ ሜላት ይባላል። እኔ ፍቅር ይባላለሁ። አዲስ ዓመት እንግዲህ ሲመጣ ሁላችንም በደስታ ደስ ብሎ ነው የምናከብረው። አዲስ ዓመት በየቤቱ እየሄድን ልጆች እነዚህን ልጆች የምታያቸው ታዳጊ ልጆችን ባህላቸውን እንዲጠብቁ በዛውም አበባዮች እያሉ ሰውን መርዳት አገራቸውን ማገዝ እንዲማሩ የዞሩ አበባዎች ይላሉ። ሜሪላንድ ተነስተው ቨርጂኒያ ደርሰዋል። አሁን አበባዎች እያሉ ይዞራሉ። ሁላችንም ና ክብሮ ለአገራችን ለማስታወስ ደግሞ ለፋን ለማድረግ ደግሞ ሁሉም እንጫወታለን። ለኛ ብዙም አይደለም ጀስት ይጨፈረን ቤት የሄደን ብቻ ነው። ለኛ ግን ፋን ያደረገን ነው። እኔ እናቴ ነች ያስተማረችኝ እና እንደዛ ከዩቱብ እያየው ለምጄ ኢትዮጵያ ውስጥ ሆኜ አበባዮሽም ዘፍኜ አውቃለሁ። እና በጣም ደስ ደስታ ነው የሚያመጣው ለአሜሪካኑም ለማሳየት ጥሩ ነው። እና እዚህም ለመጨፈር አሜሪካን ብንሆንም የኢትዮጵያ ደስታ ማምጣት አለብን። መክፈሪያ አባላለሁ ዛሬ የመጣ ነው። አበባየሆሽ እና የኢትዮጵያ ኒው ይር ለማክበር ነው። እኛ ብዙም አላስቸገረንም። ዩቲዩብ ላይ ምናምን እያየን ከቤተሰባችን ጋር ተለማመድ እንደዛ ማድረግ የፈላኝ ነው። እንትን ሂስተሪያችን እንዳንረሳው ከየት እንደመጣ እንዳንረሳ እና እዚ ሀገር ላሉት ደግሞ ለማሳየት ኮልቸራችን እንደሱ አይነት ነገር ሁሉ ለማሳየት ነው እዚ ሀገር ላሉት ሰዎች ለመላው ኢትዮጵያውያን ሁሉ እንኳን ለአዲስ አመት በሰላም አደረሳችሁ። አዲሱ አመት የሰላም የፍቅር፣ የጤና ከሁሉ በላይ ደግሞ አንድ የምንሆንበት የምንዋደድበት ለእነዚህ ለመሰሉ ትውልዶች መለያየትን መከፋፈልን ሳይሆን ህብረትን፣ አንድነትን፣ ፍቅርን፣ መያያዝን እና አንድ በመሆን ማሸነፍ እንደሚቻል የምናሳይበት አመት ይሁንል ብለን መጣን። የህፃናቱ አበባየውሽ ዝማሬ መሰናበቻችን ይሆንናል። ከዚያ በፊት ግን እንዲህ ያለው መድረክ ባህልና ማንነትን በማወቅ ረገድ ለትውልድ ኢትዮጵያውያን ታዳጊዎች ያለውን ፋይዳ ከፌስቲቫሉ አዘጋጆች መካከል አንዱ የሆነው የሰንሰረት መልቲ ሚዲያ ባልደረባ ቴዎድሮስ ለገሰ እንዲያጋራን ይሁን። ይሄ በጣም ደስ የሚል ነገር አይታቸው፣ ከሆነ ወደ ሰላሳ የሚሆኑ ህፃናቶች ናቸው ለዚህ በዓል የመጡት። እነሱ በደንብ ይገልጹልሃል ግን የግዴታ ተተኪ ያስፈልጋል እዚህ ሀገር ላይ ባህላችንን ወደፊት የሚረከብ እነዚህ አመት ባሎቻችንን የተለያዩ ዝግጅቶቻችንን የሚያስቀጥሉ ወጣቶች ያስፈልጋሉ። በእርግጥ በጣም እዚህ ሀገር ያሉ ወጣቶች በጣም ደስ ነው የሚሉት ለባህላቸው። አሁን ደግሞ ከስር እነዚህ የምታያቸው ህጻናቶች ተተኪ ሆነው እንደዚህ በደመቀ ሁኔታ ሲያከብሩ ፋሽን ሾው አመት ባሉን አመት ባል ሲያስመስሉት ማየት በጣም አስደሳች ነገር ነው። ይሄ እንደ ሀገር እነዚህ ሰዎች አምባሳደር ናቸው ለሀገራቸው። አሁን ሜሩ ይመጣል ብዙ ነጮች አሉ፣ አስተማሪዎች አሉ። እነሱ ሁሉ በተሰበሰቡበት የኢትዮጵያን ባህል ከልጅነታቸው ጀምሮ ወጣቶቹ፣ ትላልቆቹ በጋራ እንደዚህ ስንዘምርበት ደስ ይላል። የሀገር አምባሳደር መሆን ማለት ይሄ ነው። በመላ አድማጮቻችን መልካም አዲስ ዓመት ይሆንላችሁ። ለአሜሪካ ድምፅ ሀብታሙ ስዩ ስዩመንና እንግዶቹን እናመሰግናለን። አጨብጭቡለት። ፊልም በማርዳ ፊልምና ፕሮዳክሽንስ አማካኝነት የተሰራ ፊልም ነው። ፊልሙ ከ750 ብር በላይ ወጪ ቢደረግበትም በምርቃት መሰናዶ ላይ ደግሞ ከ2 ሚሊዮን ብር በላይ በመሰብሰብ ኮምቦልቻ ውስጥ 120 የሚጠጉ የልዩ ፍላጎት ተማሪዎችን መቀበል የሚችል ትምህርት ቤት ሰርቶ ባለፈው ሳምንት አስረክቧል። ተቋሙ መስራችና እንዲሁም ደግሞ ከፕሮዲውሰር ከፊልሙ ፕሮዲውሰር ጋር ቆይታ አድርጌ ያሰናዳውት ቃለ መጠይቅ ቀጥሎ ይቀርባል። ወንደሰን ሞላ አራጋው እባላለሁ። በኒክ ላይም ደግሞ ወይም ደግሞ በሙያ ስሜ አንማው እባላለሁ። ማርዳ ፊልም ፕሮዳክሽን ምንድን ነው? ከዚህ ቀደም የሰራቸው ስራዎች፣ አሁንስ የሚንቀሳቀስባቸው ነገሮች ምንድን ናቸው? ማርዳ ፊልም እና ኤቨንትስ በኢትዮጵያ ዘመን አቆጣጠር ሁለት ሺህ ስምንት አመተ ምህረት ነው የተቋቋመው። ከዛ ጊዜ ጀምሮ እንግዲህ በፊልም ደረጃ ውሀና ወርቅ የሚል ፊልም ለተመልካች ከዚህ በፊት አቅርበዋል። ከዛ በመቀጠል ሞተረኛው የሚል ፊልም አቅርበዋል። ቆርጦ ቆጥል የሚል ሲትኮም አለው። የመጨረሻው ፊልሙ አጨብጭቡለት ነው። እንደ ኤቨንት ደግሞ የመምህራን ሰባኛ ዓመት የኢትዮጵያ መምህራን ማህበርን ሰባኛ ዓመት ምክንያት በማድረግ የተለያዩ የበዓል ፕሮግራሞችን እና አብረው ሊሄዱ የሚችሉ ከመምህራን ጋር እኔ መምህራኖች ውጤት ነኝ የሚል ትልቅ ሀገራዊ እንቅስቃሴን የፈጠረ ትልቅ ኤቨንት ከኢትዮጵያ መምህራን ማህበር ጋር እንዲሁም ከደቡብ መምህራን ማህበር ጋር በጋራ ሰርቷል። ከሰሞኑ እንግዲህ አጨብጭቡለት ከተሰኘው ፊልም በተገኘ ገቢ አንድ የልዩ ፍላጎት ትምህርት ቤት መገንባታችሁ ሰምተናል፣ እና እስቲ የት ነው ይህ ትምህርት ቤት የተገነባው? ምን ያህል ተማሪዎችን መቀበል ይችላል? እንዴት ነበረ መርሃ ግብሩ? ከእሱን ጀምርና ወደ ፊልሙ እንመጣለን። መልካም እንግዲህ ያው ትምህርት ቤቱ የተገነባው በኮምቦልቻ ከተማ ነው። ቀደም ሲል የልዩ ፍላጎት ትምህርት ቤት የነበራቸው ቢሆንም ሀገራችን ላይ በተከሰተው ጦርነት ምክንያት ብዙ ነገሮች ወደሙ ነበሯቸው እና ትንሽ ለእኛ አካባቢውን ዙረን ስንቃኝ ካገኘናቸው ትምህርት ቤቶች ውስጥ መልሰን ብንገነባው የተሻለ ነው ብለን ቅድሚያ የሰጠ ነው። ኦልሬዲ ይህን የልዩ ፍላጎት ትምህርት ቤት ነው። በሁለት መቶ ሀምሳ ስድስት ካሬ ላይ ነው ያረፈው። አንድ የጋራ አዳራሽ እና ሶስት መማሪያ ክላስ አለው። አይ ቲንክ በአንድ ክፍል ውስጥ እስከ አርባ ተማሪ የመያዝ አቅም አለው። ኦልሞስት ወደ መቶ ሀያ ተማሪዎችን የመቀበል እድል አለው ትምህርት ቤቱ አሁን። ይሄ ትምህርት ቤት ከዚህ ቀደምም የልዩ ፍላጎት ትምህርት ቤት ነበር ወይስ እናንተ ናችሁ እዛ ትምህርት ቤት ውስጥ የልዩ ፍላጎት ክፍል እንዲጨምር ያደረጋችሁት? በፊት እንደነበረው ነግረውናል። የልዩ ፍላጎት ትምህርት ቤት ግን አሁን ላይ የሚማሩበት ትምህርት ቤት እንደሌለ ስለነገሩ በድጋሚ ነው እየሰራንላቸው። መልካም እንግዲህ፣ አጨብጭቡለት የሚባለው ፊልም መቼ ነው የተመረቀው? ሲሰራስ፣ ጀምሮ ይህም ፊልም ስታዘጋጆት ጀምሮ እንደዚህ ለበጎ አላማ ልታውሉት እንደምትችሉ ገቢውን አስባችሁበት ነበር? እውነት ለመናገር ያው እንደ ማንኛውም ፊልም ሰሪ ኑሮን ለማሸነፍ የተሰራ ፊልም ነው። ፊልሙ ከተሰራ ትንሽ ጊዜያቶች ሄደዋል። ቲንክ ከጦርነቱ በሰሜን ግንባር ወይም ደግሞ በዚህ በራያ ግንባር በኩል በተጀመረበት ወቅት እኛ ደሴ ቀረጻ ላይ ነበር። የመጀመሪያው ጦርነት ማለት ነው። ያን ጊዜ ፊልሙን ልንቀርጽ ሄድንበት ወቅት ላይ ደሴ የምናያቸው የጦርነት አስከፊ ገጽታዎች ነበሩ። በጦርነቱ ምክንያት የተለያዩ አምቡላንሶችን እናይ ነበረ። ባልተለመደ መልኩ ከተማ ላይ ከምናውቀው የወትሮ እንቅስቃሴ ለየት ያለ በጣም ብዙ የምንላቸው ቁጥር ያላቸው አምቡላንሶች ሲመጡ እና ትንሽ ከተማው የተደበላለቀ ስሜት ነበረው፣ እና በዛ ውስጥ ሆነ ነው ፊልሙን የሰራ ነው ግን እሱን ፊልም ስንሰራ እንዳልኩሽ ኑሮን ለማሸነፍ ታስቦ የተሰራ ነው። እሱን ከሰራን በኋላ ፊልሙን ለመስራት ባሰብንበት ወይም ደግሞ ለማስመረቅ ባሰብንበት ሂደት ውስጥ የተፈጠረው ነገር ምንድን ነው? ጀስት እንዴት እናስመርቀው ሀገራችን ያለችበት ወቅታዊ ሁኔታ አለና ምን እናድርግ? የእኛት ኮንትሪቢዩሽን ምንድን ነው የሚል ነገር ነበረው። ሶ እስኪ አንድ በጎ ዓላማ ሰርተን ለማለፍ ዝግጅት ላይ ነበር። ከዚያ ጦርነቱ እያለ እያለ አይ ቲንክ ወደ አዲስ አበባ እየተቃረበ መጣና ብዙ ቦታዎችን አካለለ። በዛ ምክንያት መልሶ ጦርነቱ ጋፕ ያለበት ወቅት ሲፈጠር ተዘዋዙረን አካባቢው ላይ የደረሰውን ጉዳት ለማየት ሞከርን። ካየነው ነገር ውስጥ ደግሞ ትንሽ እኛን ስሜታችንን የነካው ወይም ደግሞ ልንደርስለት ይገባል ብለን ያሰብነው ኮምቦልቻ ላይ የተፈጠረው ነገር ስለነበረ እኛ ምን እናድርጋል ኦልሬዲ ፊልማችንን ምርቃቱ ለዚህ አላማ ብናውለውና እና የተወሰነ ነገር ብናደረግ የተወሰኑ ቦታዎችን አድሬስ ማድረግ እንችላለን፣ የተወሰኑ ትምህርት ቤቶችን ከበር ማድረግ እንችላለን ብለን ተነሳ። በዚህ ሂደት ውስጥ ነው እንግዲህ ሀሳቡ የተጠነሰሰው። ፊልም ፊልሙን ለመስራት ምን ያህል ጊዜ ይፈጀባችሁ? ምን ያህል ወጪ ነበር ያወጣችሁት? እስቲ ጥቂት ስለ ፊልሙ አጨብጭቡለት። ምን ላይ ያተኮረ ፊልም ነው እንደሁ? መልካም እንግዲህ አጨብጭቡለት። ፊልም ከአንድ አመት ከስድስት ወር በላይ ጊዜ የሚፈጅተዋል። የሙዚቃና አይድል ፊልም ነው አይ ቲንክ በጣም ብዙ ክራውድ ያለው ፊልም ነው። ዋና ጭብጦ ደግሞ ምንድን ነው? አሸናፊነት ከየትም ይጀምራል የሚል በእስር ቆይታቸው ወይም ደግሞ በእርምት ጊዜያቸው ራሳቸውን አርመው ለአሸናፊነት የሚበቁ ሰዎችን የሚፈጥር ፊልም ነው እና ትኩረቱ ማረሚያ ቤት ላይ ያደርጋል። በጣም አዝናኝ ኮሜዲ። እንደ ታሪክ መነሻነት ደሴና አካባቢዋ ነው አድርገው ፍጻሜውን አዲስ አበባ ላይ የሚያደርግ ፊልም ነው። በወጪ ደረጃ ወደ ሰባት መቶ ሰማኒያ ሺህ ብር ገደማ ያው ወጪ አድርገናል። መቼም እንግዲህ እንዳልከው ኑሮን ለማሸነፍ ነው የሰራችሁት። ብዙ ወጪም አውጥታችኋል በእርግጥ ሀገሪቷ ያለችበትና የራሳችሁንም አስተዋጽኦ ለማድረግ መፈለግም አለ። ግን እንደው ከኑሮ አኳያ እንዲህ ማድረጉ ከባድ ውሳኔ አልነበረም? ምንድ ነው በዋናነት ማርዳ ፊልምና ኤቨንትስ ያው የእኔ ነው፣ በባለቤትነት የምመራው እኔ ነኝ። አጨብጭቡለትም ፊልም ፕሮዲሰሩ እኔ ነኝ። የገንዘብ ምንጩም እኔ ስለነበርኩኝ ከማየውና ከታዘብኳቸው ነገሮች በመነሳት ውሳኔውን ለመስጠት ምንም የሚያሻማ ነገር ውስጥ አልወደቅኩም። ምንድን ነው እንዳልኩሽ ነው ከሰባት መቶ ሰማኒያ ሺ ብር በላይ ነው ወጪ አድርገን ፊልሙን የሰራ ነው። ትምህርት ቤቱን ለመገንባት ገቢም ለማሰባሰብ እንቅስቃሴ ስናደርግ ቃል የተገባልን ኦልሞስት በትኬት ሽያጭ ወደ አምስት መቶ ሰባት ሺ ብር ገደማ ነው የመቶ ስልሳ ዘጠኝ ትኬት። ከዛ ባለፈ ደግሞ ኢንጂነር ታከለውማ አንድ ሚሊዮን ብር የገንዘብ ድጋፍ አድርገውልን ይሄን ብር ይዘን ነው ወደ ትምህርት ቤት ግንባታው እንቅስቃሴ ያደረግነው በዋናነት ግን እንዳልኩሽ ትኬት እንገዛለን ብሎ በኦንላይን እየተንቀሳቀሱ ወይም ደግሞ ቃል የገቡ ሰዎች ቃል የመፈጸም ችግር አጋጥሞናል፣ እንደ ተግዳሮት። ሰው ግን ምንድን ነው ያው አንዳንዴ ይሄ ሀሳብ ለእኔ ወደ እኔ ለምን መጣ ብለሽ ሁሌ ስጠይቂ፣ እግዚአብሔር ባንቺ ላይ ሊሰራ ያሰሙ ነገር እንዳለ ትገነዘቢያለሽ። ስለዚህ ከገንዘብ ማስቀደም ያለብን ነገራል ሀሳብ ስለነበረ፣ አጭብጭቡለት የምርቃት ገቢውን ነበረ ለፊልም ማን ነው ለትምህርት ቤት ግንባታ ያውላል ብሎ የተነሳው። ፋይናሊ ግን ከመላው ሲኒማ ቤት የሰብሰብናቸውን ናቸውን ገንዘቦች ወደዛ ወጪ አድርገን በሁለት ነጥብ አምስት ሚሊዮን ብር ነው ትምህርት ቤቱን ገንብተን የጨረስ ነው። ለዚህም ደግሞ የኮምቦልቻ ከተማ አስተዳደር ና የኮምቦልቻ ከተማ ትምህርት ቢሮ ቁጥሩን የሚገልጽ ወይም ደግሞ ያወጣነውን ብር የሚገልጽ የምስጋና የምስክር ወረቀት ሰጥተውናል። ቁልፉን ባስረክብንበት ሰዓት ከምንድን ነው ብዙ ጊዜ አልተለመደም። ትምህርት ቤት ይገነባል፣ ግን ለልዩ ፍላጎት ተማሪዎች የተለየ ትኩረት አይሰጥም ና እነሱን እንዴት ልታስባቸው ቻልክ? እውነት ለመናገር አይ ቲንክ በዚህ ጦርነት ውስጥ በጣም ተጎጂዎች ከሚባሉት ውስጥ የመጀመሪያዎቹ እነሱ ይመስሉኛል። ለምሳሌ በጣም ተሳታፊ አይደሉም በፖለቲካ ውስጥ ባልተሳተፉበት ፖለቲካ የተፈጠረ ችግር ከትምህርት ቤት እንደሚያስቀራቸው ስታይ ፔንፉል እንዳልሽ ሆኑ። ደግሞ ብዙም ጊዜ በመንግስትም ከፍተኛ ትኩረት ተሰጥቶት ትምህርት ቤቱ ሲገነባና ሲበረታታ አይታይም እና እሱ ስለነበረ ትንሽ ወደ ቦታውም ተዘዋውሬ ሳይ ቀጥተኛ ተጠቂዎቹ ወይም ደግሞ በጣም ከፍተኛ ተጠቂዎቹ እነሱ እንደሆኑ ተሰማኝ እና ለዚያ እናንተ እንግዲህ ትምህርት ቤቱ ሰርታችሁ ስታስረክቡ የነበረው ምላሽ ከአካባቢው ማህበረሰብ፣ ከልዩ ፍላጎት ካላቸው ወላጆች የነበረው ምላሽ ምን ይመስላል? እውነት ለመናገር አንዳንድ ጊዜ ሰው መሆንሽ ዋጋ የሚያገኝባቸው ቦታዎች አሉ አይደል? ወይም ደግሞ መፈጠሬ መኖሬ ትርጉም አለው የምትባቸው ቦታዎች አሉ። በእነዛ ሰዎች መሀል ስትቆሚ መማርሽ ማወቀሽ ወይም ሰው መሆንሽ ዋጋ እንዳለው ይገባሻል። ምክንያቱም ለሰዎች የሆነ ነገር እያደረግሽ እንደሆነ እና ሰዎች በምላሹ በአንቻ አድራጎት ደስተኛ ሆኖ መግለጽ የሚችሉት ወይም ደግሞ ማድረግ የሚችሉትን ነገር ሲያደርጉ ስታይ ትንሽ ፔንፉል ነው። በማታውቂያቸው ሰዎች መሀል ነው የቆምሽው። ስሜታ የሚያደርግ እምባ የሚያስወጣ አላቀ- ከባድ ጊዜ ነው ያሳለፍኩት በእነሱ መሀል ስቶ። እውነት ለመናገር የሰጡኝ ፍቅር ካደረግኩላቸው በላይ ነው እና አይ ቲንክ እንደ ቃልም የገባሁላቸው ነገሮች አሉ። የልዩ ፍላጎት ትምህርት ቤቱን ገነባ ነው እንጂ በውስጡ የሚያስፈልጉትን ነገሮች አላሟላንም። አሁንም እግዚአብሔር ቢወድና ቢፈቅድ ምንድን ነው በጣም ደረጃውን የጠበቀ የልዩ ፍላጎት ተማሪዎች በትክክል ሊማሩበት፣ ሊታነጹበት፣ ራሳቸውን ሊያገኙበት በሚችሉ ደረጃ ሞዴል ትምህርት ቤት የማድረግ ሀሳብ አለ። ማቴሪያሎችን ለማሟላት ሁለተኛ ዙር እንቅስቃሴ ለማድረግ ፕሮሰስ እያደረግኩ ነው ያለሁት። እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ ሰዎች ይረዱኛል ብዬ አስባለሁ። ልዩ ልዩ ፍላጎት ትምህርት ቤት ነው የሚባለው። የመጀመሪያው ስሙ ልዩ ነው፣ ልዩ ትምህርት ቤት ነው የሚባለው። የማብቃት ደረጃዎች ላይ ነው የሚሰራው አሁን ልጆቹ ከኬጂ ጀምረው እስከ አራተኛ ክፍል ድረስ በሚሄዱበት፣ እኛም ምኞት ይሳካል ብለን እናስባለን። እሺ ወንደሰን፣ በጣም ነው ማመሰግነው። ከአሜሪካ ድምጽ ጋር ለነበረ ቆይታ አመሰግናለሁ። ኢትዮጵያ ከ2014 ወደ 2015 ስትሻገር፣ አመቱ እንዴት አለፈ፣ ገበያውስ ምን ይመስላል የሚለውን ኤኤፍፒ ቃኝቶ ነበር። ቀጥሎ ይቀርባል። ውድ ነው፣ አሁን ያለው ነገር የምታዩት ነው። ሰላም ቢሆን ኖሮ እዚህ ደረጃ አይደርስም ነበር። የሰላሙ ሁኔታ ነው። በተለያዩ አካባቢዎች የምንሰማው በአይናችን ብናየውም የምንሰማው ነገር ጥሩ ነገር ስለሌለ ሰውም ደግሞ ፈርቶ ገበያም ያልመጣለ ቤትም ውሎ የሚውላለ ገበያም ደሞ ከብትም ዞ ያልመጣለ፣ ስለዚህ ያ ያ ነገር ትንሽ ወረድ አድርጎታል። እኔ ከዚህ በፊት በ4 ሺህ እና በ5 ሺህ የገዛውትን ዛሬ 15 ሺህ ነው ያሉኝ። እኔ ገዛው ማለት ደግሞ ከኔ በታች ስንት ብዙ ሰዎች አሉ። ስለዚህ አሁን ያለው ነገር በጣም አስቸጋሪ ነው። ያው የሚፈለገው ምንድን ነው? አገሪቷ ሰላም ስትሆን ሁሉ ነገር ይቀንሳል ብዬ አምናለሁ። አሁን እንደምታየው እዚህ ገበያ ላይ ከዚህ በፊት የምታየው አይነት የሰው ብዛት አይደለም እያየ ያለው ያ ራሱ ራሱን የቻለ ተጽዕኖ እንዳለው ነው የሚያሳየ። ምክንያቱም ሰው በቂ የሆነ እጁ ላይ ሳንቲም ቢኖረው በዚህ በገበያ ሰዓት እንደዚህ አይነት የሰው መጠን ላታይ ትችላለ የሚል ግምት አለኝ። አፍሪካ ውድድሮች የሚሳተፉት ቅዱስ ጊዮርጊስ እና ፋሲል ከነማ የመጀመሪያ የማጣሪያ ጨዋታቸውን በድል ጀምረዋል። እንግሊዝ በንግስቲቷ ሞት ምክንያት ሁሉንም የእግር ኳስ ጨዋታዎች አራዝማለች። ኬኔዲ አባተ ከስፖርት ዘገባዎች ጋር ይቀጥላል። በአፍሪካ ውድድሮች የሚሳተፉት ቅዱስ ጊዮርጊስና ፋሲል ከነማ የመጀመሪያ የማጣሪያ ጨዋታቸውን በድል ጀምረዋል። የቤት ኪንግ የኢትዮጵያ ፕሪምየር ሊግ ሻምፒዮኑ ቅዱስ ጊዮርጊስ በአፍሪካ ሻምፒዮንስ ሊግ የማጣሪያ ጨዋታ የሱዳኑን አልሂላልን ሁለት ለአንድ አሸንፏል። ትናንት እሑድ መስከረም 1 2015 ዓ ምት በባህር ዳር ስታዲየም በተካሄደው በዚህ በቅድመ ማጣሪያ ጨዋታ የመስመር አጥቂው ቸርነት ጉግሳ ነው በመጀመሪያው አጋማሽ ለፈረሰኞቹ ሁለቱንም የማሸነፊያ ግቦች ያስቆጠረው። ለሱዳኑ ክለብ አልሂላል ደግሞ ጆን ካማስ ሮቢያ በሰማንያኛው ደቂቃ ላይ ከሽንፈት ያልታደጋቸውን ብቸኛ ግብ ከመረብ አሳርፏል። ቅዱስ ጊዮርጊስ የመልስ ጨዋታውን የፊታችን መስከረም ስምንት በአልሂላል ስታዲየም የሚያደርግ ሲሆን በደርሶ መልስ ውጤት ካሸነፈ ወደ ቀጣዩ ዙር ያልፋል። በካፍ ኮንፌዴሬሽን ዋንጫ የሚሳተፈው ፋሲል ከነማ ደግሞ የመጀመሪያ ዙር የቅድመ ማጣሪያ ጨዋታውን ከብሩንዲው ቡማሙሩ ጋር አርብ ጳጉሜ አራት በባህር ዳር ስታዲየም አድርጎ ሶስት ለዜሮ በሆነ ውጤት አሸንፏል። ለፋሲል ከነማ ሶስቱን ግቦች ያስ። የተቆጠሩት አለም ብርሃን ይግዛው፣ ፍቃዱ አለሙና ታፈሰ ሰለሞን ናቸው። ሁለተኛው ዙር የማጣሪያ ጨዋታ ከቀናት በኋላ የሚካሄድ ሲሆን በሜዳው በሶስት ግብ ልዩነት ያሸነፈው ፋሲል ወደ ቀጣዩ ዙር ለማለፍ የተሻለ እድል አለው። በእንግሊዝ በተደረገ የግሬት ኖርዝ ራን ግማሽ ማራቶን ውድድር ኢትዮጵያውያን አትሌቶች የሜዳሊያ ሰንጠረዥ ውስጥ ገብተዋል። በወንዶች አትሌት ሰለሞን ባረጋ ሁለተኛ ሲወጣ ከህመም በኋላ ወደ ሩጫ የተመለሰው ቀነኒሳ በቀለ ሶስተኛ ደረጃን ይዞ ውድድሩን አጠናቋል። ውድድሩን 59 ደቂቃ ከ33 ሰከንድ በሆነ ሰዓት በማጠናቀቅ በአንደኝነት ያሸነፈው ኡጋንዳዊው ጃኮብ ኪፕሊሞ ነው። ሰለሞንና ቀነኒሳ ከኪፕሊሞ ከአንድ ደቂቃ በላይ ዘግይተው ነው ውድድራቸውን የጨረሱት። በሴቶች ምድብ ደግሞ ከጉዳትና ህመም ማገግማ ገግማ በውድድሩ የተሳተፈችው አልማዝ አያና ስልሳ ሰባት ደቂቃ ከ10 ሰከንድ በሆነ ሰዓት ሶስተኛ ወጥታለች። ከአትሌት አልማዝ በ5 ሰከንድና በ3 ሰከንድ ቀድሞ የገቡት ኬንያውያኑ ሄለን ኦቢሪና ፔሬስ ጄፕ ቺርቺር በቅደም ተከተል አንደኛና ሁለተኛ የወጡ አትሌቶች ናቸው። እንግሊዝ በንግስቲቷ ሞት ምክንያት ሁሉንም የእግር ኳስ ጨዋታዎች አራዝማለች። የእንግሊዝ ንግስት ኤልዛቤት ዳግማዊት ሐሙስ እለት ማረፋቸውን ተከትሎ ባለፈው ሳምንት የመጨረሻ ቀናት ይካሄዱ የነበሩ ሁሉም የእግር ኳስ ጨዋታዎች ለሌላ ጊዜ ተላልፈዋል። አርብ እለት የተገናኙት የእንግሊዝ ፕሪምየር ሊግ ክለቦች ለንግስቲቱ ያላቸውን ክብር ገልጸዋል። ለአገሪቱ ያበረከቱትን አስተዋጽኦ ለማክበርና ለእርሳቸው አክብሮታችንን ለመግለጽ በዚህ ቅዳሜና እሁድ የሚደረጉ የፕሪምየር ሊግ ጨዋታዎች ሰኞ ምሽት የሚደረገውን ጨምሮ ለሌላ ጊዜ ይተላለፋሉ ብለዋል። ክለቦቹ ባወጡት መግለጫ የፕሪምየር ሊጉ ዋና ስራ አስፈጻሚ የሆኑት ሪቻርድ ማስተርስ እኛና ክለቦቻችን ግርማዊነቷ ለሀገራችን ላደረጉት ረዥምና የጸና አገልግሎት አክብሮታችንን መግለጽ እንፈልጋለን። የረዥም ጊዜ ንግስታችን እንደመሆናቸው መጠን አስደናቂ ቅርስ ትተውልን አልፈዋል ሲሉ ንግስቲቱን አሞካሽተዋል። ይህ ጊዜ ለሀገሪቱ ብቻ ሳይሆን እርሳቸውን ለሚያደንቁ በሚሊዮን የሚቆጠሩ የዓለም ሕዝቦችም አሳዛኝ ጊዜ ነው ያሉት ማስተርስ በመሆኑም በመ ታቸው ካዘኑት ሁሉ ጋር ሐዘናችንን በመግለጽ እንተባበራለን ብለዋል። ፕሪምየር ሊጉ በሳምንቱ የመጨረሻ ቀናትና ሰኞ የአስር ጨዋታዎች መርሃ ግብሮች ነበሩት። ይህን የፕሪምየር ሊጉን ውድድር ጨምሮ በሳምንቱ የመጨረሻ ቀናት ሊደረጉ ታቅደው የነበሩ ሁሉም የእንግሊዝ እግር ኳስ ጨዋታዎች ለዚህኛው ሳምንት የመጨረሻ ቀናት ተላልፈዋል። የ2030 የዓለም ዋንጫን ለማዘጋጀት ሳውዲ፣ ግብጽና ግሪክ በጋራ ሊወዳደሩ ነው። ሳውዲ አረቢያ የ2030 የዓለም ዋንጫን ለማስተናገድ ከግብጽና ከግሪክ ጋር ተጣምራ ልትወዳደር መዘጋጀቷ ተነግሯል። የስፖርት ዘገባዎች እንዳመለከቱት ሳውዲዎች ለውድድሩ ዝግጁ መሆናቸውን አሳውቀዋል። ሳውዲ ከሁለቱ ሀገራት ጋር በመሆን ልታቀርብ ያሰበችው ጥያቄ ተቀባይነት ካገኘ የ2030 የዓለም ዋንጫ በሶስት አህጉራት የሚካሄድ የመጀመሪያው የዓለም ዋንጫ ውድድር ይሆናል። ሳውዲ ግሪክና ግብ ግብጽ ለአዘጋጅነት በሚያደርጉት የጋራ ውድድር የሚቀጥሉ ከሆነ ከአራት የደቡብ አሜሪካ ሀገራት ጥምረት ማለትም ከኡራጋይ፣ አርጀንቲና፣ ቺሊ እና ፓራጓይ እንዲሁም ከአውሮፓዎቹ የፖርቹጋልና ስፔን ጥምረት ፉክክር ይጠብቃቸዋል። ከዘንድሮው የኳታር የዓለም ዋንጫ ቀጥሎ የሚካሄደውን የ2026 የዓለም ዋንጫ ውድድር ዩናይትድ ስቴትስ፣ ካናዳና ሜክሲኮ በጋራ ለማዘጋጀት ማሸነፋቸው ይታወቃል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ at much ተመልካቾቻችን የሰኞ ምሽት መስከረም 2 2015 ዓ ም የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በያማሪክ ላይ ለጋቢና ቤ ያላችሁ አድርሶን፣ አዲሱ ዓመት የሰላም የጤና የፍስሐና የአንድነት እንዲሆንላችሁ እየተመኘን እዚህ ላይ እናጠናቀቃለን። ደንገረማ መሰናዶን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታለን። ደናደር